the voice of America. ኤርትራ በኢትዮጵያ አምባሳደር ሾመች። አምባሳደር አቶ ሰመረ ርእሶም በኤርትራ የትምህርት ሚኒስቴር በመሆን ሲያገለግሉ የቆዩ ናቸው። በአየርላንድ የኢትዮጵያ አምባሳደር የነበሩት አቶ ሬድዋን ሁሴን በኤርትራ የኢትዮጵያ አምባሳደር ሆነው እንዲያገለግሉ ባለፈው ሳምንት መሾማቸውም ይታወሳል። ብርሃነ በርሄ ከአስመራ ዝርዝሩን ይዟል። አምባሳደር ሰመረ ርእሶም ይህን ሹመት በሚኒስተርነት ደረጃ ሆነው እንዲያገለግሉ ነው የተሾሙት። የኤርትራ ኤምባሲ ባለፈው ሐምሌ 7 2010 በአዲስ አበባ መከፈቱ የሚታወስ ሲሆን በኢትዮጵያ በኩልም በተመሳሳይ አቶ ሬድዋን ሁሴንን ባለፈው ሐምሌ 11 የኢትዮጵያ አምባሳደር በኤርትራ ሆነው መሾማቸው የሚታወቅ ነው። ሁለቱ አገሮች አምባሳደሮቻቸውን መሾማቸው በሁለቱ አገራት መካከል የተጀመረውን ተስፋ ሰጭ የሰላም ግንኙነት ወደ ተሻለ ደረጃ በማድረስ በኩል ትልቅ ሚና እንደሚኖረውም ተገልጧል። ሁለቱ ሀገሮች ዲፕሎማሲያዊ ስራዎቻቸውንና ግንኙነታቸውን እንዲያድሱ የሚል አምስት ነጥቦችን የያዘ የጋራ የሰላምና ወዳጅነት ስምምነት ሐምሌ ሁለት በአስመራ መፈራረማቸው ይታወቃል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ